ሰላሞት ያለውን የምናጋራበት ሳምንታዊ የፖድካስት የሬዲዮ ስርጭት ዋዜማ ሰላም ተነስተን ለምከ ከዋዜማ ራዲዮ በነገራችን ላይ ብለን አንኳር ሀገራዊ ጉዳዮችን አንስተን ውይይት የምናደርግበትን መሰናዶ ለዛሬም ይዘን ቀርበናል። ከዚህ ኦስቲን ቴክሳስ ከሚገኘው ስቱዲዮቻችን ከሀምሳ ሁለት በላይ የዋዜማ መሰናዶዎች በማህበራዊ ገጾች አለም ደግሞ በድረገጻችን ዋዜማ ራዲዮ ዶት ኮም ላይ ልትጎበኙ ትችላላችሁ። ትኩስ ዜናዎች ባላችሁበት ለመከታተል ደግሞ በፌስቡክ እና በትዊተር ገጻችን ላይ ብትከተሉን በይዘታቸውና በተጽዕኖቸው ጎላጎላ ያሉትን አሰናድተን ወደ እናንተ እናደርሳለን። ወደ ዕለቱ መሰናዶ ንዝለቅ። የኢትዮጵያ የውጭ ጉዳይ ፖሊሲን ድሮና ዘንድሮ ብለን እንመለከታለን። የመጀመሪያው ክፍል መሰናዷችን ባለፈው ሳምንት ተደምጦ ነበረ። ዛሬ ደግሞ ሁለተኛውን ክፍል አሰናድተናል። ሀገራት ብሔራዊ ጥቅማቸውን ለማስከበር፣ የደህንነት ስጋታቸውን ለማስወገድ የውጭ ጉዳይ ፖሊሲን እንደ መሳሪያ ይጠቀማሉ። ዘመናዊት ኢትዮጵያም ከተፈጠረችበት ጊዜ አንስቶ ከቀረው ዓለም ጋር ያላትን ግንኙነት ለመወሰን ያለፈችበት ብዙ ውጣውረድና ፈተና አለ። ለመሆኑ የኢትዮጵያ የደህንነት ስጋት የሚባሉት የትኞቹ ይሆኑ? ሀገራዊ ጥቅማችንስ የቱ ጋር ይሆን? የውጭ ጉዳይ ፖሊሲውን በየዘመኑ ከነበረው መንግስታት አንጻርም እንመለከተዋለን። በውይይቱ አብረውኝ የሚቆዩት ካሳሁን አዲስ የቀድሞ የዋሽንግተን ፖስት የአዲስ አበባ ዘጋቢ ለተለያዩ የዲፕሎማቲክ ሚሽኖችን በአማካሪነት ሰርቷል። በአሁኑ ሰዓት በኮሎምቢያ ዩኒቨርሲቲ እየተማረ ይገኛል። ዳዊት ተሾመ ለዋዜማ እንግዳ አይደለም። የፐብሊክ ፖሊሲና የፖለቲካ ጉዳዮች ተንታኝ ነው። በተለይም በኢትዮጵያ የተቃዋሚ ፓርቲዎች ዙሪያ የተለያዩ ጽሁፎችን ጽፏል። ቻላቸው ታደሰ በአዋሳና በሲቪል ሰርቪስ ዩኒቨርሲቲ ኮሌጆች በመምህርነት ሰርቷል። በጋዜጠኝነትም እንደዚሁ ልምድ አለው። በኢትዮጵያ የውጭ ጉዳይ መስሪያ ቤት በሁለተኛ ጸሐፊነት ማዕረግ የመረጃ ተንታኝም ነበረ። በምስራቅ አፍሪካ ጉዳዮች ላይ ብዙ ትንተናዎችን ይጽፋል። በአሜሪካ የሚገኘው የሲምሶኒያ ወርልድ ቋሚም አምደኛ ነው። የዕለቱ የፕሮግራሙ አዘጋጅ አርጋው አሽኔ። ከቀሪ የዋዜማ ባልደረቦቼ ጋር በመሆን ከዋዜማ ጋር የምታጠፉት ጊዜ የሚያስቆጭ እንደማይሆን ተስፋ አደርጋለሁ። እሺ፣ ወደ ውይይቱ እንኳን በደህና መጣችሁ። ለመሆኑ የውጭ ጉዳይ ፖሊሲ ዋና ዋና ግቦች የሚባሉት ምንድን ናቸው? የኢትዮጵያ የውጭ ጉዳይ ፖሊሲስ ዋነኛ ምሰሶዎቹ የሚባሉት የትኞቹ ናቸው? እንደዚሁም የደህንነት ስጋቶቻችንስ እንደው እንዴት ያሉ ናቸው? እስቲ ቻላቸው ካንተን ጀምር። እንዳነሳኸው ያው የውጭ ጉዳይ ፖሊሲ ዋነኛ መሰረቶች ተብለው በዋናነት በእርግጥ የውጭ ጉዳይ ፖሊሲ ያው የሚመነጨው ከብሔራዊ ጥቅም ነው። የውጭ ጉዳይ ፖሊሲ ተቀርጾ ተግባራዊ ከመደረጉ በፊት በመጀመሪያ ደረጃ ብሔራዊ ጥቅሞች፣ የአንድ ሀገር ብሔራዊ ጥቅሞች ምንድናቸው የሚለው ነጥሮ መውጣት አለበት። ብሔራዊ ጥቅሞች ተለይተው ከታወቀ በኋላ እነዚህ ናሽናል ኢንተረስት የምንላቸው በውጭ ቋንቋ፣ በእንግሊዝኛ ቋንቋ እነሱ ከተቀረጹ በኋላ ፎሬን ፖሊሲ መነጭ የሚችለው እና ፎሬን ፖሊሲ በራሱ ወይም የውጭ ጉዳይ ፖሊሲ በራሱ የመጨረሻ ግብ አይደለም፣ አስፈጸሚያ መሳሪያ ነው። የሚያስፈጽመው ምንድን ነው? ብሔራዊ ጥቅሞች ተብለው የተለዩትን እነሱን መተግበር ነው ከውጭ ሀገራት ጋር ከውጭ ድሪሶች ጋር በሚኖር ግንኙነት ብሔራዊ ጥቅሞችን ሊያስጠብቅ የሚችል ፖሊሲ እንደ መሳሪያ አድርጎ መቅረጽ እና ተግባር ላይ መዋል ነው የሚሆነው እና በዋናነት ብሔራዊ ጥቅሞች ተብሎ የሚለዩት ዋና ዋነት ብሔራዊ ጥቅሞች ከሀገር ሀገር እምብዛም ልዩነት የላቸውም ትንሽ ልዩነት ቢኖራቸው እንጂ በዋናነት ሀገራዊ ህልውናን ማስጠበቅ አንድ ብሔራዊ ጥቅም ነው ማንኛውም ሀገር እንደ ኮር ናሽናል ኢንተረስት ወይም እንደ መሰረታዊ ብሔራዊ ጥቅም የሚያየው ነው። ሉዓላዊነትን ማስጠበቅ ህልውና የሀገራዊ ህልውና ማስጠበቅ አንዱ ነው። ሁለተኛ ሀገራዊ ልማትን ማስጠበቅ መቻል ወይም ኢኮኖሚያዊ ጥቅምን ማለት ነው። ያ ትክክል። ናሽናል ዴቨሎፕመንት ወይም ሀገራዊ ልማትን ማስጠበቅ መቻል፣ ማስቀጠል መቻል ማለት ነው። ሁለተኛ ሶስተኛው ፖለቲካዊ ነጻነትን ማስጠበቅ ወይም ፖለቲካል ኢንዲፐንደንስ ይሄን የምንለው ማንኛውም ነፃ መንግስት ያለማንም ሀገር ጣልቃ ገብነት ያለማንም ዓለም አቀፍ ድርጅት ጣልቃ ገብነት በራሱ ፖለቲካዊ እና ኢኮኖሚያዊ ውሳኔዎችን ማሳለፍ የሚችልበት ፖለቲካዊ ነፃነት እንዲኖረው ማስቻል ዋነኛ ብሔራዊ ጥቅም ነው። የአንድ ሀገር ኢትዮጵያ ብቻ ሳይሆን በማንኛውም ሀገር የሚኖር ነው። በሌላ መንገድ ብሔራዊ ማንነት ወይም የካልቸራል አይደንቲቲ የምንለው እሱንም ማስጠበቅና ከሌላ ሀገር ማንነቶች እነሱን መከላከል መቻል ማስጠበቅ፣ ማስቀጠል መቻል እንዳይበረዝ ማድረግ መቻል አንዳንድ ብሔራዊ ጥቅም ሊወሰድ ይችላል። ሌላ ወደ ታላላቅ ሀገሮች ስንሄድ ዓለም አቀፋዊ ስርዓት ወይም የወርልድ ኦርደር የምንለውን እሱን የመጠበቅ መቻል፣ የራስን ቫሊዩ የራስን አይዲዮሎጂ በሌሎች ላይ የበላይነት እንዲያገኝ ማድረግ መቻል የምትመሳሰሉት ብሔራዊ ጥቅሞች ናቸው እንግዲህ እነዚህ ለማስፈጸም ያው ፖሊሲ የውጭ ጉዳይ ፖሊሲ ተቀርጾ እንደተባለው በጦርነት ሊሆን ይችላል፣ በዲፕሎማሲ ሊሆን ይችላል፣ ኢኮኖሚያዊ ጫና በማሳደር ሊሆን ይችላል፣ ወይም ኢኮኖሚያዊ ማበረታቻ ወይም ኢንሴንቲቭ ለሌሎች ሀገሮች መስጠት ሊሆን ይችላል። እነዚህ መሳሪያዎች የተለያዩ መሳሪያዎች በመጠቀም እነዚህን ብሔራዊ ጥቅሞች ለማስጠበቅ ጥረት ይደረጋል ማለት ነው። ጥሩ። አዎ፣ በኢትዮጵያስ እንደው የኢትዮጵያ ዋነኛ ብሔራዊ ጥቅሞች ምንድን ናቸው? እንደው የተለዩ ብሔራዊ ጥቅሞች አንኳር የሚባሉ ካሉ እነሱን አይተን ብናል። ይሄ እንትን ብሔራዊ ጥቅም የሚባለው ነገር ብዙ ጊዜ ለትርጓሜ በጣም አስቸጋሪ ነገር ነው። ይህ ነው ብሎ አሁን የኢትዮጵያ ብሔራዊ ጥቅሞች እነዚህ ናቸው ብሎ ለማስቀመጥ ማን ነው የሚወስነው? ምንስ ናቸው በትክክል የሚለው ነገር ብዙ ጊዜ አንብየት ነው፣ አወዛጋቢ ነው። ምክንያቱም የብሔራዊ ጥቅሞችን የሚወስነው አካል ያው እንደምታየው ስልጣን ከያዘው አካል ውስጥ ከዛ በጣም ጥቂት ሰዎች ናቸው ብሔራዊ ጥቅሞችን የሚወስኑት። እነዚህ እነዚህ እነዚህ የኢትዮጵያ ብሔራዊ ጥቅሞች ናቸው ብለው መወሰን የሚችለው በጣም ጥቂት ሰዎች ናቸው። ኢቨን ለእኛ አሰራር ስናየው አሁን በዋናነት ጠቅላይ ሚኒስትሩና የሚኒስትሮች ምክር ቤት የውጭ ጉዳይ ፖሊሲን ይነድፋሉ፣ ያሰልጥናሉ እሱንም በፓርላማ ያጸድቃሉ ማለት ነው። እነሱ ዋናው ነገር ግን ፖሊሲ የሚመነጨው ከጠቅላይ ሚኒስትሩና ጠቅላይ ሚኒስትሩ ከሚመሩት ከሚኒስትሮች ምክር ቤት ነው። እኔ ግን ከዛም በላይ እንትን ብሎ ርቆ ሄድና እየጠበበ እየጠበበ እየጠበበ ሄድና ያው ፓርላሜንታሪ ስርዓት ስለምንከተል እናም ደግሞ የአንድ ፓርቲ የበላይነትም ያለበት ስለሆነ እስከ እንትን ድረስ ይጠባል። የብሔራ ጥቅሞችን የመወሰን ጉዳይ እስከ አንድ ድርጅት ወይም በህዋት የፖሊት ቢሮ እስከዛ ደረጃ እንዲወሰን የሚችል ነው እና ደረጃ ፓብሊክሊ ናሽናል ኢንተረስቶች ጽኖቹን ከውጭ ጉዳይ ፖሊሲ ማየት ሆን እዚህ ናቸው ብሎ ማለት ይቻላል። ግን በግልጽ ይህ ነው አንድ ሁለት ሶስት ተብለው በግልጽ ሊቀመጡ የሚችሉ ናቸው ብዬ አላምንም። በዋናነት ግን እንደምታየው ባለፈው ሶስት መንግስታት የኢትዮጵያ ዋና ዋና ብሔራዊ ጥቅሞች ነው የቀጠሉት፣ የውጭ ጉዳይም ፖሊሲያችን ትኩረቱ ነው የቀጠሉት። አንደኛው ሀገራዊ ህልና ነው ቅድምም እንዳልኩ ያው ሌሎች ሀገሮች የሚሰራ ነው፣ ለእኛ ደግሞ የበለጠ አንገብጋቢ ነው በተለያዩ ታሪካዊ ምክንያቶች የተነሳ በጂኦግራፊያዊ አቀማመጣችን እየተነሳ ሀገራዊ ህልውና ከውጭ ጠላት የመከላከል በጣም ከፍተኛ ትኩረት የሚሰጠው ብሔራዊ ጥቅም ተደርጎ ነው የሚቆጠረው። አገሪቱ ያው እንደምታውቀው በዓለም አቀፍ ደረጃ ራሷን ማሳወቅ የምትፈልገው ኢትዮጵያ የታወቀ ድንበር በዓለም አቀፍ ደረጃ የታወቀ ድንበር ያላት ጠንካራ ሀገረ መንግስት መመስረት የቻለች ከአፍሪካ ሀገሮች የተለየ ይህንንም በተለያዩ መንገዶች ያሳየች ብሔራዊ ማንነት እና ስሜት ያለው ህዝብ ያላት ሀገር መሆኗ የውጭ ወረራን በመመከት ወታደራዊ ልምድ ያካበተች የሚሊተሪ ትራዲሽን የምንለው እንደዛ አድርጋ ነው ራሷን የምትቆጥረው ሀገሪቱ። ሌሎችም እንድገነዘቧት የምትፈልገው በዛ መንገድ ነው። እንግዲህ የውጭ ጉዳይ ፖሊሲ የሀገር ጥቅምን ማስጠበቅ ነው። ከዛ ባሻገርም ደግሞ ይህን ጥቅም በማስጠበቅ ውስጥ ስጋቶችንም መቅረፍ ነው። ለአንዱ አንዱ አንዱ ተልዕኮ እና ኢትዮጵያ በአካባቢያዊ የሚሆኑ በዓለም አቀፋዊ ሁኔታ ዋና ዋና ስጋቶቿ ምንድን ናቸው? ከውጭ ጉዳይ ፖሊሲ አንጻር እነዚህን በመመልከት እንጀምር። ዳዊት አሁን እድሉን ለአንተ ልስጥህና ወደ ካሳሁን ነው ሄዳለሁ። እንግዲህ አርጋው፣ ይህን ጥያቄ ለመመለስ ሁለት ነገሮች ላይ በግልጽ ማስቀመጥ አለብን። አንደኛው ከውስጥ ወደ ውጭ የምናየው ወይስ ከውጭ ወደ ውስጥ የአፕሮች ጥያቄ ነው። እንዴት ነው የውጭ ጉዳይ ፖሊሲ ፓራሜትሮቻችንን ስንመርጥ የውጭ ጉዳይ ፖሊሲያችን ሊቆምባቸው የሚችሉ መርሆችን ስናስቀምጥ እንዴት ነው እነዚህ መርሆች የምንመለከተው? ኢትዮጵያን የምናየው ኢትዮጵያን እንደ ሀገር የመቆም ህልውናዋን፣ ጥቅሞቿን የማስከበር እና የህዝቦቿንም አንድነት የማስከበሩ እይታችን የሚነሳው የውጩን ታሳቢ ባረገ ነው ወይስ የውስጡን ታሳቢ ባረገ ነው የሚለው ነው። የራሳቸውን ጥቅም ለማስከበር ከእኛ ግግኙ መስጠራቸው አይቀሬ ነው። ስለዚህ ዋናው ቁም ነገር ማን ሌሎች ሀገሮች ደካ መሆኑ ጠንካራ ከሆኑ ሲሆን እራሳችን በራሳችን ጠንካራ ሆኖ የመገኘት ነው። እንደ ሀገር ጠንካራ ሆነን ከተገኘ ከውጭ ያሉትን ተጽዕኖች የመቋቋም አቅም እንፈጥራለን የሚል አምነት አለኝ። ከውስጥ ወደ ውጭ ስናይ ወይም አሁን ባልኳቸው ፓራሜትሮች የእይታዎችን አስቀምጬ ሳይ የኢትዮጵያ የውጭ ጉዳይ ፖሊሲ ትልቁ የኢትዮጵያ ደህንነት እንደ ሀገር የመቆም ትልቁ አደጋ አንደኛው በጣም መጠነ ሰፊ የሆነ ድህነት መኖሩ እና ይህን ድህነት ማሸነፍ አለመቻላችን ነው። ምክንያቱም ድህነት በራሱ ሊፈጥር የሚችለው የፖለቲካ ቀውስ ከፍተኛ ነው። ይህም ፖለቲካ ቀውስ ደግሞ ሊያረግህ እና መፍትሄ ሊሰጥ የሚችል ተቋማቶቻችንም ደካሞች ናቸው እንደ ሀገር። ስለዚህ የሀገራችን እንደ ህልውና ጥያቄ ምልክት ውስጥ ከገባ በመጀመሪያ ደረጃ የሚገባው በድህነት ከውስጥ በሚወጣው የፖለቲካ ቀውስ ነው ብዬ የማስበው። ሁለተኛው ይህ ያለብን ድህነ ራሱ ተጨማሪ ሰዓት የሆነው ቤንዝል የሆነብን ደግሞ አምባገነን መንግስት ለሀገሮች አስቸጋሪ የሆነ ሁኔታ ነው አሁን ያለው። አንተ ልምጣ። ዋና ዋና የኢትዮጵያ የውጭ ጉዳይ ፖሊሲ ፈተናዎች ምንድን ናቸው? እንዴት ታያቸዋለህ? እዛ ኢትዮጵያ ውስጥ ያለው ሁኔታ ሰብአዊ መብቶች የማይከበሩበት፣ የህዝቦች መብት የማይከበሩበት፣ የዲሞክራሲ ስርዓት የሌለበት፣ የዲሞክራሲ ኢንስቲትዩሽኖች እንዲቀነጭሩ ሆን ተብሎ የሚደረጉበት ሁኔታ እስካለ ድረስ ሰዎች ይከፋቸዋል ያንን ስርዓት ለመቀየር ራሳቸውን አደራጅተው ያለውን ስርዓት ይታገላሉ። በዛ ሂደት ውስጥ ከኢትዮጵያ ጋር ወዳጅ ካልሆኑ ሀገሮች ጋር ወዳጅነት ሊፈጠር ይችላል። እነዚህ ስርዓቱን ለመቀየር የሚፈልጉ ሀይሎች፣ ይሄ በኢንዘ ሾርት ተርም እና ኢንዘ ሎንግ ተርም የኢትዮጵያን ጥቅም ሊጎዳ የሚችልበት ሁኔታ አለ። ኒወይ ማለት የምፈልገው ምንድን ነው? ኢትዮጵያ ውስጥ ያለው ራሱ ሁኔታ የዲሞክራሲ አለመኖር ከፍተኛ የሆነ የውጭ ዕዳ ሊያመጣብን ይችላል እና ተጋላጭነታችንንም ይጨምረዋል። እያደመጣችሁ ያላችሁት ዋዜማ የፖድካስት ስርጭትን ነው። ይህ ዝግጅት ዋዜማ ራዲዮ ዶት ኮም ድረገጻችን ላይ ታገኙታላችሁ። አስቴቶቻችሁን ደግሞ ዋዜማ ራዲዮ አት ጂሜል ዶት ኮም፣ ዋዜማ ራዲዮ አት ጂሜል ዶት ኮም ላይ አድረሱን። መሰናዷችን ይቀጥላል ከዋዜማ ጥሩ ካሳሁን፣ ያነሳኸውን ይህንን የዲሞክራሲና የውጭ ጉዳይ ፖሊሲን ዝምድና እንመለስበታለን። እስቲ ቻላቸው፣ ወደ አንተ ልምጣና የጣሊያን ወረራና ኢትዮጵያ በወቅቱ የደረሰባት መዋረድ ለኢትዮጵያ የውጭ ጉዳይ ፖሊሲ መሰረታዊ የአስተሳሰብ ለውጥ አምጥቷል እንዲሁም ተጽዕኖ ፈጥሯል በሚል ባለፈው ሳምንት ከካሳሁንና ከዳዊት ጋር ያነሳነው ሐሳብ ነበረና እሱ ያስማማል ወይ? እንዴት ታይዋለስ? እሱ ላይ ያለን ሐሳብ ልስማ። ትክክል ነው። አላውቀው ያነሳኸው ለጥቃው ትክክል ነው ምክንያቱም አጼ ኃይለሥላሴ ከጣሊያን ወረራ በፊት ይከተሉት የነበረው የውጭ ጉዳይ ፖሊሲ ያው በእንግሊዘኛው አይዲያሊዝም የሚባለው ነው ወይም ተምኔታዊ ምን ነው በአማርኛው ማለት ነው። ምንድን ላይ ነው ያተኮረው? የጋራ ደህንነት መርህ ላይ ወይም በዩናይትድ ኔሽን በሊግ ኦፍ ኔሽን እንትን በጊዜው በነበረው ከዩናይትድ ኔሽን በፊትም ኮሌክቲቭ ሴኪሪቲ ተብሎ የሚታወቀው የጋራ ደህንነት መርህ አንድ ኢትዮጵያ የሆነ ጥቃት ከአንድ ሀገር እንኳ ቢደርስባት፣ ሀገራዊ ሕልውናዋ አደጋ ላይ ቢወድቅ፣ ወይም የግዛት አንድነቷ ጥያቄ ውስጥ የሚያስገባ አካል ቢመጣ፣ ወይም ፖለቲካዊ ነጻነቷን የሚጋፋ ጠላት ቢፈጠር ሌሎች ሀገሮች መንግስታቱ ማህበር በሊግ ኦፍ ኔሽን የገቡት በአስራዘጠኝ ሀያ ሶስት ይህንን ምክንያት በማድረግ ነው። ሌሎች ሀገሮች ሊከላከሉልኝ ይችላሉ በሚል እሳቤ ነው። ንጉሱ ሀገሪቱን ዘመናዊ ለማድረግ እና የሀገሪቱ የውስጥ አንድነት፣ የውስጣ ሰላም ከሌሎች ሀገሮች ጋር ለማስተሳሰር እና ጥበቃ እንድታገኝ ለማድረግ ፈልገው ነው በጊዜው የነበረው ወታደራዊ አቋማቸው። ኢኮኖሚያዊ ሁኔታውም ደካማ ስለነበረ ጠለላን ፍለጋ ነው ሀገሪቱ የተለያዩ ጠላቶች አሏት ከሚል መነሻ ማለት ነው። ይህ ግን አልሰራም። ያው እንደምታውቀው ጣሊያን ወረራ በሚመጣበት ጊዜ እንግሊዝም ፈረንሳይም ሌሎች ሀገሮችን ለኢትዮጵያ ምንም ድጋፍ የሰጡበት ሁኔታ የለም። ስለዚህ ኮሌክቲቭ ሴኪሪቲ በተግባር አፄ ኃይለ ስላሴ ፊት ለፊታቸው ሲንኮታኮት በተግባር አይተውታል እና ከጣሊያን ወረራ በኋላ የተከተሉት ፖሊሲ ይሄ በእንግሊዝኛው ሪያሊዝም የምንለው ንጉሱ የኮሌክቲቭ ሴኩሪቲ እንትናቸውን በሞዲፋይ በማድረግ በማሻሻል ሪያሊዝም ወታደራዊ እንትናቸውን በእንግሊዝ ሞክረዋል። ቀደም ሲል በስዊድንም በስዊዶኖችም ሞክረዋል፣ አየር ኃይላቸውን ለማጠናከር በእንግሊዞችም፣ ሰራዊታቸውን ፖሊሳቸውን ለማጠናከር ሞክረዋል። በኋላ ደግሞ አግሬሲቭሊ በጣም ከአሜሪካ በርካታ ወታደራዊ እርዳታዎች በማግኘት የተለያዩ የጦር አካዳሚዎችን በማቋቋም ሪያሊዝም የሚያቀነቅነው ወታደራዊ ጠንካራ ክንድ ወይም ጦር ሰራዊት እስካለህ ድረስ ብሔራዊ ጥቅም ማስጠበቅ ትችላለህ። የሌሎች ከለላ፣ የሌሎች የጋራ ደህንነት መርህ ሊያድን አይችልም የሚለውን የሪያሊዝም ፍልስፍና፣ ምንጊዜም ከውስጥ ጠንካራ ሆኖ መገኘት ይችላሉ ይቻላ ያስፈልጋል፣ ወታደራዊ አቋም የሚለውን ተከትለው ተግባራዊ ያደረጉበት ነው። እና እንዳልከው የጣሊያን ወረራ በንጉሱ የውጭ ጉዳይ ፖሊሲ ላይ ከፍተኛ ተጽዕኖ የፈጠረና ከዛን ጊዜ ጀምሮም ይሄ የሪያሊዝም የምንለው ፍልስፍና አይንን መመኪያ የማድረግ እንዳንድ የውጭ ጉዳይ ፖሊሲ ማስፈጸሚያ ትልቅ መሳሪያ አድርጎ ትኩረት ሰጥቶ የመስራት ጉዳይ ከዛን ጊዜ ጀምሮ እስካሁን ድረስ ያለን የቀጠለ ነው። በመሰረቱ ሪያሊዝም የምንለው ፍልስፍና በቀላሉ የሚሞትም አይደለምን፣ ወጣ ገባ አንዳንድ ምስሎች ከፍ ዝቅ የሚሉ ቢኖርም ሪያሊዝም አሁንም ዓለምን ያለም ሁኔታም ተጨባጭ የሚገልጽ ነው እና እስካሁንም ያለንም ወደፊትም የሚኖር ነው እና እንዳልከው ከፍተኛ ተርኒንግ ፖይንት ልንለው የምንችለው ነው ጣሊያን ወረራ እንግዲህ ብዙዎች እንደሚያውቁት ኢትዮጵያ የአፍሪካ አንድነት ድርጅት እንዲመሰረት ዋነኛ ሚና ተጫውታለች። ይህ የኢትዮጵያ ጉልህ ሚና በጣሊያን ወረራ ከደረሰብን በደል የሚመነጭ ነው ማለት ይቻላል። የአፍሪካ አንድነት መመስረትስ ለኢትዮጵያ እንደው ምን አስገኝቶላታል? የውጭ ጉዳይ ፖሊሲዋን በተሻለ እንድትፈጽም ያስገኘው ጠቀሜታ አለ ወይ? በኢትዮጵያ የውጭ ጉዳይ ፖሊሲ ውስጥስ የአፍሪካ ሕብረት ዋና መስራች እና ግንባር ቀደም ሆኗል። ኢትዮጵያ የተለየ ያስገኘላት ጥቅም ካለ ይህንን ለማየት እንሞክር። እስኪ ወደ አፍሪካ ሕብረት ጉዳይ ስትመጣ ቅፍ ጉዞ ያደረጉበት የነበረ ሰሞን ነው የአፍሪካ ህብረትን የተመሰረተው አንፃር ውች ኋላ ላይ ያ ኢሜጅ ወደ ፓወር ትራንስሌት ያደርጋል። ጥሩ። ካሳሁን ዳዊት በዚህ ላይ የምትጨምረው ካለ እንስማና ወደ ሌላው ጥያቄ ይሄዳለሁ። ማንም አላገዘንም። ከነጮች ጋር መተጋገዝ አንችልም። ህሉናችን ማስጠበቅ አንችልም። የግዴታ ከጥቁሮች ጋር በማበር የጥቁሮች አንድነት ፈጥረን በዚህ መንገድ መሄድ መቻል አለብን። ከአረቡም ዓለም ላይ አንድ መሆን አንችልም የሚል ንግግር እንዳተናግረው ፕሮፖዝ እንዳደረጉ ነው በተለያዩ ድርሰናት ላይ ያየሁት። ይህ አስተሳሰብ የሚያሳየው ምንድን ነው? ብቸኝነት ከመሰማት በዓለም አቀፍ መድረግ ላይ የተቀኝነት መንፈስ ከመሰማት የመነጨ አጋሪ መፈለግ አብሮ ሊቆም የሚችል አስተባብረው ሀይል ሊሆን የሚችል ሀይል ሲፈልጉ አገሮች ሲፈልጉ ነው። የአፍሪካ ሀገሮች የዛኔ ነፃ እየወጡ በት የነበረ ስለሆነ ይሄ የኤዩ ምስረታ ላይ አፄ ኃይለሥላሴ ጉልህ ሚና ሊጫወቱ የቻሉት የሞኖሮቢያ እና የካዛብላንካ ክፍፍል እና ሁለቱም ግሩፕ ከሁለቱ አንዱ ግሩፕ ውስጥ ወይ ሞኖሮቢያ ወይ ካዛብላንካ ግሩፕ ጠንክሮ ወጥቶ አሸናፊ መሆን ስላልቻለ ሁለቱን ግሩፖች ሊያስታርቅ የሚችል እንደ ሀገር ካሰብን የዛን ጊዜ ነፃ የሆነች ሀገር በታሪኳም ይሄ ነው የሚባል ያላት ኢትዮጵያ ብቻ ነች። እንደ መሪም ካሰብን ኃይለሥላሴ ትልቅ ስምና እየገነቡ የመጡ ስብሰት ጊዜም ስለነበር ከእሳቸው ውጭ የሚታሰብ አለም። ስለዚህ እንደ ሀገር፣ እንደ ኢትዮጵያ ከግለሰብ እንደ መሪ ካየን ከኃይለሥላሴ ውጭ እነዚህን ግሩፖች ሊያስተርቅ እና ወደ አንድ ሊያሰባስብ የሚችል መሪም ሀገር ባል አለመኖሩ የጠቀመ ይመስለኛል። እና የኢትዮጵያን ሚና ወይም የኃይለ ስላሴ ሚና በአፍሪካ ህብረት ምስረታ ላይ እነዚህ ሁለት አበይት ታሪካዊ ክስተቶች የወለዱት ይመስለኛል። እንግዲህ ያው አንዱ ምናልባት በኋላ ላናነሳው እንችላለን። ሶስቱን መንግስታት አንድ የሚያመሳስላቸው ከኃይለ ስላሴ ጀምሮ በደርግም አሁን ባለው በኢህአዴግ የውጭ ጉዳይ ፖሊሲም የሚያመሳስላቸው ነገር ለአፍሪካ ትልቅ ትኩረት መስጠታቸው ነው። ለአፍሪካ ሶስት መንግስታት ከፍተኛ ትኩረት ሰጥተው የአፍሪካን አጋርነት ለማግኘት አንደኛ ሀገሪቱ ጥንታዊት ሀገር ነች። የራሷ ቅድም እንዳልኩት የራሷ የታወቀ በዓለም አቀፍ የታወቀ ድንበር ያላት የራሷ የጦርነት ትራዲሽን ራሷን የመከላከል ያላት እና እንደዛም ብላ ዓለሙ በዛ መንገድ እንዲረዳት የምትፈልግ ሀገር ከመሆኑ አንጻር የአፍሪካ አጋርነት የግድ ያስፈልጋት ነበር። ምክንያቱም እንደምታውቀው የንጉሱ የአፍሪካ አንድነት ድርጅት በኢትዮጵያ ቢሮውን ከፍቶ እንዲቋቋም ከፍተኛ ጥረት አድርገዋል። የሞኖሮቢያ የካዛብላንካ ግሩፕን፣ የተለያዩ ቡድኖችን አስታርቀው ድርጅቱ እዛ እንዲቋቋም አድርገዋል። በዛም ደግሞ የአፍሪካ ድምፅ ለመሆን የአፍሪካ ድምፅ ለመሆን በጣም ከፍተኛ ጥረት አድርገዋልም ተሳክቶላቸዋል። ምክንያቱም እንደምታውቀው በተባበሩት መንግስታት ድርጅት ውስጥ ያው ጸጥታው ምክር ቤት አለ። ከዛ በመለስ ዋናው የሁሉም ሀገሮች የሚሰበሰቡበት ምክር ቤት ጉባኤ የተባበሩት መንግስታት ጠቅላላ ጉባኤ የምንለው እዛ ላይ የአፍሪካ ድጋፍ ለኢትዮጵያ ያስፈልጋታል። ምክንያቱም ሁሉም ሀገሮች የተወከሉበት ስለሆነ አፍሪካ ወደ አምሳ ሀገሮች ይዞ እዛሽን ጀነራል አሰምብሊ ውስጥ የሚገባ ስለሆነ ድምፁ ያስፈልጋል። በጀነራል አሰምብሊ ውስጥ ብዙ ለሶስት ወር ያህል እንደምታውቀው መስከረም ጀምሮ እስከ ጥቅምት የሚደረግ ስብሰባ ነው። ብዙ ሀሳቦች የሚሸራሸሩበት ነው እና የአፍሪካን ድምፅ በጀነራል አሰምብሊ ውስጥ ለማግኘት አንደኛው አማራጭ የአፍሪካዊ አጋርነትን ማጎልበት ስለሆነ ንጉሱ ያንን በደንብ ተጠቅመውበታል። የአፍሪካዊ አጋርነትን ለማግኘት ሲሉ በነገራቸው ላይ ንጉሱ ሌላም መስዋዕትነትም ከፍለዋል። ለምሳሌ ከእስራኤል ጋር ያላቸው ግንኙነት እስከ ማቋረጥ ደርሰዋል። የጠላል እንትን አይደለም ከእስራኤል ጋር የሚገናኛቸው የራሳቸው የአፈ ታሪካዊ የሆነ መሰረት አለ። ሶሎሞናዊ ታሪክ አለ ከንጉስ ሰለሞን ጋር ተያይዤ ተያይዘን የመጣን እኔ ሁለት መቶ ሀያ አምስተኛው ነጋሲ ነኝ የሚል የብለድ የደም ግንኙነት አለን የሚል ነው። እና ይህንን እንኳ ጥሰው በአረቦችና በእስራኤል ጦርነት ጊዜ በአስራ ዘጠኝ ሰባ ሶስት በተደረገው ጦርነትና የእስራኤል ሳይናይ በረሃን በተቆጣጠረችበት ጊዜ ግብጽ ንጉሱ ከእስራኤል ጋር ያላቸው ዲፕሎማሲያዊ ግንኙነት ያቋረጡበት ሁኔታ ነው ያለው ይሄ ለአፍሪካዊ ወንድማማችነት እና የአፍሪካን ድጋፍ ለማግኘት ከፍተኛ አጋርነት የሚያሳዩበት ነው። ለእሳቸውም ጠቀሜታም ነበረው እና በደርግም መንጻር ስናየው ደርግም ከተለያዩ አካላት ጋር የነበረውን ግንኙነት ኢቨን ከእስራኤል ጋር እስራኤል ጋር ብዙ ግንኙነት ለረዥም ጊዜ አቋርጦ ነው የኖረው ደርግ እና ይልቁንስ ወደ ሊቢያ እና ወደ ደቡብ የመን ወደ ሊቢያ እና ወደ ሌሎች ሶሻሊስት ሀገሮች ያተኮረበት ሁኔታ ነው ያለው እና የአፍሪካ አጋርነት ቀጣይ ነው። ከንጉሱ ጀምሮ የአፍሪካን ድጋፍ የመፈለግ የአፍሪካ ድምፅ የመሆን ባዓለም አቀፍ መድረኮች የአፍሪካ ድምጽ ሆኖ ለመገኘት ከፍተኛ ጥረት ተደርጓል እና በአቶ መለስ ጊዜም እንደምታውቀው በጂኤት ስብሰባዎች፣ በጂ ትዌንቲ ስብሰባዎች፣ በአፍሪካ ቻይና መድረኮች በክላይሜት በአየር ንብረት ለውጥ በተደረጉ ዓለም አቀፍ ውይይቶች ኢቭን በኋላም ደግሞ የዓለም አቀፉ ወንጀል ፍርድ ቤት ወይም ኢንተርናሽናል ክሪሚናል ኮርት የምንለው እሱንም የአፍሪካ ድምፅ ሆኖ የአፍሪካ ነው ወክል ዘረኛ ድርጅት ነው የሚለውን የአፍሪካውያንን ድምፅ ለማሰባሰብ መሞከር የአፍሪካውያን መሪ ሆኖ ለመገኘት የመፈለግ አዝማሚያዎች ተያይዞ የመጣ ነው። በሶስት መንግስታት እየቀጠለ ነው። ያም ሆኖ ግን ያም ሆኖ ግን እንደ ፀ ኃይለ ሥላሴ እንዳደረጉት በደርግና በአሁኑ ጊዜ በኢህአዴግ ዘመን የአፍሪካ አንድነት ድርጅት ጽሕፈት ቤት አዲስ አበባ እንደመሆኑ መጠን ኢትዮጵያ ተጠቅማበታለች ብያለሁ። ኢትዮጵያ አግሬሲቭ አይደለም። ፎሬን ፖሊሲዋ ፕሮአክቲቭ ሆኖ አልመጣም። በዚህ በሁለቱ ስርዓቶች መጨረሻ ላይ ባሉት ሁለት ስርአቶች፣ በኢህአዲግ እና በደርግ ሪያክቲቭ ነው። አንድ አፍሪካ ውስጥ አንድ ነገር ሲከሰት ለዛ ምላሽ የመስጠት አዝማሚያ ይታይበታል። ወዲያውን ለዛ ምላሽ ከሰጠ በኋላ በተለያውም በኢህአዲግ ጊዜ አንድ ምላሽ ከሰጠ በኋላ ተመልሶ እዛው አይሶሌት የማድረግ ራስን የሆነ እንትን ውስጥ የመወሸቅ አይነት አዝማሚያ ይታያል። አፍሪካ ህብረት እንደምታውቀው የአምስት ዓመታት ታሪክ ተጎትቶ የመጣ ነው እዚህ የደረሰ ነው። እና በአፍሪካ ህብረት ይህን ያህል አለ የሚባል እንኳ የሰው ኃይል ኢትዮጵያ የሌለባት ሁኔታ ነው ያለው። ድሮ በእነ አቶ ክፍሌ ወዳጆ በነ ዶክተር ተስፋዬ ገብረ ጊዜ የመጀመሪያው የአፍሪካ አንድነት ድርጅት የሽግግር ጊዜ ዋና ጸሐፊ የነበሩ ናቸው ብዙ ሰዎች ነበሩ። እና ያንን ዲፕሎማቲክ ካፒታል በአፍሪካ ህብረት ውስጥ ለመገንባት አልተቻለም። የአፍሪካ ህብረትን የአፍሪካ አንድነት ድርጅትን በመጨረሻዎች ሁለት መንግስታት ተጠቅሞ የኢትዮጵያን ድምጽ በዓለም አቀፍ ደረጃ የበለጠ ማጉላት፣ ብሔራዊ ጥቅሞቿን ለማስጠበቅ መጣር አንጻር ስታየው በጣም እያዘቀዘቅን እና ቁልቁለት ላይ ያለንበት ሁኔታ እንዳለ ይታየኛል። ግን ትኩረት በመስጠት ረገድ በአጠቃላይ እንትኑ ቀጣይ ነው። ከኃይለሥላሴ ጀምሮ እስካሁን ድረስ የቀጠለ ነው ብሎ ማለት ይቻላል። እንግዲህ ሌሎች በርካታ የሚነሱ ጥያቄዎች አሉ። በነዚህ በቀሩ ጥያቄዎች ዙሪያ ሳምንት የምንመለስበት ነው የሚሆነው በተለይ በቀዝቃዛው የዓለም ጦርነት ወቅት የነበረውን የኢትዮጵያ የውጭ ጉዳይ ፖሊሲ እንደዚሁም በዘመነ ኢህአዴግ ያለውን የውጭ ጉዳይ ፖሊሲ እንቃኛለን። ከዛም ባሻገር በተለይ የውጭ ጉዳይ ፖሊሲውን ለማስፈጸም የሚያስፈልገው ተቋማዊ አደረጃጀትን ጀትን እንዲሁም የምናይበት መሰናዶ ይኖረናል። ሳምንት ፕሮግራማችንን በመከታተል ታገኙታላችሁ። ለዛሬ በውይይቱ ላይ አብረውኝ የነበሩትን ካሳሁን አዲስ፣ ዳዊት ተሾመን እና ቻላቸው ታደሰን እጅግ በጣም አመሰግናለሁ። እናንተ አድማጮችም ፕሮግራማችንን በማድመጥ ከእኛ ጋር ያጠፋችሁት ጊዜ የሚያስቆጭ እንዳልነበረ እንደዚሁ ተስፋ አለኝ። ከቀሪ ዋዜማ ባልደረቦች ጋር የመሰናበታችሁ የዕለቱ የፕሮግራሙ አዘጋጅ አርጋው አሽኔ ነኝ። የሚኖሯችሁን ማናቸውም አስተያየቶች በኢሜይል አድራሻችን ዋዜማ ራዲዮ አት ጂሜይል ዶት ኮም ዋዜማ ራዲዮ አት ጂሜይል ዶት ኮም ላይ ልትጽፉልን ትችላላችሁ። እንደዚሁም በማህበራዊ ገጾቻችን በፌስቡክ እና በትዊተር ዋዜማ ራዲዮ ብላችሁ ተከተሉን። ዋዜማ ራዲዮ ብላችሁ ብትፈልጉን ታገኙናላችሁ። በ በሳውንድ ክላውድ እና በዩቲዩብ ላይም ፕሮግራሞቻችንን ማድመጥ ይቻላል። ዋዜማ ራዲዮ ብላችሁ ፈልጉ። ፖድካስቶቻችን በቀላሉ ልታገኛቸውና ልታደምጧቸው ትችላላችሁ። በነገራችን ላይ በበርካታ ርዕሰ ጉዳዮች ላይ ውይይቶች አድርገናልና በቀላሉ ብዙ መረጃዎችን ማግኘት ይቻላል። ጊዜውና ሁኔታው ሲፈቅድላችሁ ተከታተሏቸው። እስከ ሳምንት ደህና ቆየን።